ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ እስከ 4 ሰዓት የሚያሰማውን የዛሬ ቅዳሜ ፕሮግራም ጀመረ። ሰላም፣ ጤና ይስጥልን አድማጮች። እንደምንውላችኋ፣ አምሽታችኋል። ዛሬ ቅዳሜ የጥቅምት 20 ቀን 2008 ዓ.ም ነው። አስተናጋጃችሁ አዲሱ አበበ ነኝ። ንጉሱ ታምሬ ፕሮግራሙን እያቀነባበረ ነው። እንደተለመደው የዓለም ዜና በቅድሚያ ተነቦ ለቅዳሜ የተዘጋጀ ልዩ ውይይት አለን። ይህም ኤርትራ ውስጥ ከሚገኘው የትህደን መሪ ጋር የተካሄደ ነው። ከውይይቱ በኋላ ደግሞ የሙዚቃ ቃና ይከተላል። መልካም ምሽት። አሁን የዓለም ዜና ነው። ጤና ስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። 224 ሰዎች አሳፍሮ ይጓዝ የነበረ የሩሲያ የመንገደኞች አውሮፕላን ዛሬ በግብጽ የሲናይ ባህረ ገብ ተራራማ አካባቢ ተከሰከሰ። አንድም የተረፈ ሰው የለም። አውሮፕላኑ ዛሬ ማለዳ ከግብጿ የመዝናኛዋ ሻርም አልሼክ ከተማ ከተነሳ ግማሽ ሰዓት ባልሞላ ጊዜ ውስጥ ከራዳር ተሰውሯል የተባለው ተሳፋሪዎቹ በሙሉ ጉብኝታቸውን አጠናቀው ወደ ሀገራቸው ወደ ሩሲያዋ ሴንት ፒተርስበርግ ከተማ በመመለስ ላይ የነበሩ ሩሲያውያን ጎብኚዎች እንደነበሩ ታውቋል። የአደጋው ስፍራ የደረሱ ፈጥኖ ደራሽ ሰራተኞች ከአውሮፕላኑ ስብርባሪና አስከሬኖች ብቻ በተሌላ ያገኙት ነገር የለም። ባልተረጋገጡ ዘገባዎች መሰረት አብራሪው ችግር አጋጥሞኛል። ፈጥኜ የማርፍበት ቦታ ጠቁሙኝ የሚል ጥሪ ካስተላለፈ በኋላ ወዲያውኑ ነው ከአየር ጉዞ ተቆጣጣሪዎች የተሰወረው። የአደጋው እርግጠኛ ምክንያት ግን ለጊዜው አልታወቀም። ኤርበስ ኤ321 አውሮፕላኑ ከመውደቁ አስቀድሞ 9100 ጫማ ከፍታ ላይ ደርሶ የነበረ ሲሆን የግብጽ ባለስልጣናት ተተኩሶበት አለመውደቁን አረጋግጠናል ብለዋል። ሆኖም የወደቀበት ምክንያት ከበረራ ሬኮርድ መዝጋቢው ይገኛል ብለን ተስፋ እናደርጋለን ነው ያሉት ባለስልጣናቱ። የአደጋው መነሾ እስካሁን ባይታወቅም ራሱን እስላማዊ መንግስት ብሎ የሚጠራው ቡድን የአይሲስ የግብጽ ግብረ አበር የሆነ ቡድን አውሮፕላኑን መተኔጣልን እኛንን ሲል አስታውቋል። ማስረጃ ግን አላቀረበም። የሩሲያ የትራንስፖርት ሚኒስትር ማክሲም ሶኮቭ ይህንን የቡድኑን መግለጫ ሐሰት ብለው አጣጥለዋል። የአይኤስ ተዋጊዎች በዚያ ከፍታ የሚበር አውሮፕላን ሊመታ የሚችል ሚሳይል ሊኖራቸው አይችልም ነው ያሉት። የሩሲያ ፕሬዚዳንት ቪላዲሚር ፑቲን ነገ እሁድ የአደጋው ሰለባዎች የሚታሰቡበት ብሔራዊ የሐዘን ቀን እንዲሆን አውጀዋል። ዛሬ የመካከለኛ እስያ ጉብኝታቸውን በኪርጊስታን የጀመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪም ለአደጋው ሰለባዎች ቤተሰቦች የሐዘን መግለጫ አስተላልፈዋል። ሶማሊያ ውስጥ የወደቀውን አውሮፕላን አደጋና በነውጠኛው እስላማዊ ቡድን በአልሸባብ ስለታገቱት ከአደጋው የተረፉ ተሳፋሪዎች ባለስልጣናት ምርመራ ይዘዋል ሲሉ የሀገሪቱ ማለት የሶማሊያ ፕሬዚደንት አስታውቀዋል። የሶማሊያ ፕሬዚደንት ሀሰን ሼክ ሞሀሙድ ለአሜሪካ ድምጽ የሶማልኛ አገልግሎት በሰጡት ቃል አውሮፕላኑ ወንበዴዎች ወይም ሚሊሻዎች ሲሉ የጠሯቸው ወገኖች እጅ ወድቋል ነው ያሉት። ተሳፋሪዎቹንም ጠልፈዋቸዋል ብለዋል። አነስተኛ የሆነው አውሮፕላን ዘጠኝ ወይም አስራ አንድ ተሳፋሪዎችን ይዞ ሲጓዝ እንደነበረ ነው ገለጠው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ቡሩንዲን ከአጎዋ ተጠቃሚነት ሊሰርዟት እቅድ ያላቸው መሆኑን አስታወቁ። ምክንያት የሀገሪቱ ፕሬዚደንት አወዛጋቢ በሆነ መንገድ ለሶስተኛ ጊዜ ለሶስተኛ የስልጣን ዘመን በመሪነቱ መቀጠላቸውን ተከትሎ በፖለቲካ ተቃዋሚዎች ላይ የሚደርሰው ዘመቻ በመባባሱ ፕሬዚደንት ኦባማ ለሀገራቸው ኮንግረስ በላኩት ደብዳቤ በቡሩንዲ ተቃዋሚዎች ላይ ግድያው፣ ያለ ሕጋዊ ሂደት ማሰርና ማሰቃየትን የመሳሰሉ ጥቂት ጥቃቶች እየተባባሱ ነው ብለዋል። ቡሩንዲን የተመረጡ የአፍሪካ ሀገሮች የውጭ ንግዳቸው እንዲያድግ ያለ ቀረጥ ምርቶቻቸውን ወደ አሜሪካ እንዲያስገቡ ከሚፈቅደው የአፍሪካ እድገትና እድሎች ድንጋጌ አጎዋ የማስወጣቱ እርምጃ እንደ ኤሮፓውያን አቆጣጠር ከጥር አንድ ቀን ጀምሮ ተግባራዊ እንደሚሆን የተነገረው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ውይይት ኤርትራ ከሚገኘው የትህዴን መሪ ጋር። ከጥቂት ሳምንታት በፊት የትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም የተወሰኑ የተዋጊ አባላትን ይዘው ከኤርትራ ወደ ኢትዮጵያ መመለሳቸው ይታወቃል። አቶ ሞላ ለአንድ ዓመት ያህል ከኢትዮጵያ መንግሥት ጋር በምስጢር ሲደራደሩ እንደነበረም ተገልጧል። የኢትዮጵያ መንግሥትም ለአቶ ሞላና ተዋጊዎቻቸው ሙሉ ምሕረት የሰጠ ሲሆን በአቶ መኮንን ተስፋዬ የሚመራውን ቀሪውን የትግራይ ሕዝብ ዲሞክራሲያዊ ንቅናቄና ሌሎች ተቃዋሚ የትጥቅ ድርጅቶችን ከኤርትራ ጋር በመወገን ኢትዮጵያን በማተራመስ መወንጀሉን ቀጥሏል። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ የፖለቲካ ጥያቄ ምንድን ነው? እነርሱና ሌሎች የኢትዮጵያ ታጣቂዎች ያለ ኤርትራ ተጽዕኖ በነፃነት ይንቀሳቀሳሉ። እነዚህንና መሰል ጥያቄዎችን በማንሳት ትዝታ በላቸው፣ ቀደም ሲል እንዳልነው ኤርትራ ውስጥ ከቀረው የቲዲኤን ማለትም የትግራይ ንቅናቄ መሪ አቶ መኮንን ተስፋዬን አነጋግራለች። በጣም አመሰግናለሁ ሊያነጋግሩን ስለፈቀዱ። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ መኮንን ተስፋዬ እንግዲህ ብዙውን ጊዜ ያለፉት የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ እንደሚሉት ሁሉ የአሁኑም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያን በማተራመስ ኤርትራን ይከሳሉ ይህም ኤርትራ እንዲህ እንደርሶ ያሉ የተቃዋሚ ድርጅቶችን ስለምትደግፍና ስለምታስተናግድ ነው። እና በዛ ላይ ያሉት አመለካከት ምንድን ነው? አው ድሮ የነበሩ ጠቅላይ ሚኒስትር አቶ መለስ ዜናዊ ተደጋጋሚ የኤርትራ መንግስትና ህዝብ በክሴታ ነው የነበሩም። አሁን ደግሞ ከመለስ የተረከቡ ኃይለማርያም ምሳሌ እንደዛ ነው። ነገር ግን በኢትዮጵያ ያለው ሁኔታው ችግሩ መነሻ የኢህአደግ መንግስት ነው። በልክ የኢትዮጵያ ህዝብ በጭቆና ያለ ህዝብ ነው። ስለዚህ ተቃዋሞ ደግሞ ከጊዜ ወደ ጊዜ እየተጠናከረ ነው የሄደ ያለው። ይሄ ደግሞ ውጤት የኢህአደግ አመራር ኢ ዴሞክራሲያዊ ስለሆነ እንጂ የኤርትራ መንግስት የሚከሰስ አይደለም። ችግሩ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ችግር ደግሞ ወደ ኤርትራ መሸጋገር ተገቢ አይመስለኝም። ይሄ ደግሞ ተደጋጋሚ ጦርነት እንከፍታለን። አንድ ጊዜ ተመጣጣሚ ይባላል፣ አንድ ጊዜ የመጨረሻ ይባላል። ይሄ ደግሞ በጣም በጣም አደገኛ የሆነ የኢህአዴግ መንግስት በህዝቡ ላይ የሚደርሶ ጨና ወይም ደግሞ ተቃውሞ ሲያጋጥም ወደ ኤርትራ መንግስት ነው የሚያቀ ነው። ስለዚህ ይሄ ስርአት ችግር ሲያጋጥመ ወደ ኤርትራ መንግስትና ወደ ሌሎች ገሮች እንደዚህ በተደጋጋሚ የሚታየ የነበረ ነው። በኤርትራ መንግስት ብቻ ሳይሆን በሶማሊያ ራሱ ሶማሊያውያን ያለ ጦርነት የኢትዮጵያ ወታደሮች እዚህ መስዋዕት እየከፈሉ ያለው ተገቢ አይደለም። በሱዳን በኩል እንደዛ እንደዛ ነው። በኤርትራ በኩል አሁንም ከጊዜ ወደ ጊዜ ጦርነት መክፈት እያወጀ ያለው ኢህአዴግ መንግስት ነው። እንደዚህ ደግሞ አደገኛ ነው። በተለይ ደግሞ በአሁን ጊዜ የኢትዮጵያ ህዝብ ሰላም ፈላጊ ነው፣ ዲሞክራሲ ፈላጊ ነው። ጦርነት አስፈላጊ አይደለም። ስለዚህ ይሄ ደግሞ የችግሩ የኤርትራ መንግስት ሳይሆን የኢትዮጵያ መንግስት እንደመሆኑ መጠን ነው ደግታችን ትሄድን ያውቃል በዚህ ምላለ ወይ እሺ አቶ መኮንን ግን የእርሶ ድርጅት የትግራይ ህዝብ ዲሞክራሲያዊ ንቅናቄ ድርጅት ዋናው ተቃውሞ ምንድን ነው? ከኢትዮጵያ መንግስት የገዢው ፓርቲ ዋና አካል ከሆነው ህወሃት ጋር ምንድን ነው ያጣላችሁ? ምንድን ነው ትልቁ ጥያቄያችሁ? ጥሩ ጥያቄ ነው። መጀመሪያ ትግራይ ህዝብ ከህወሀት ጎን ተሰልፈው አምባገነን የደርግ መንግስት ለመገርሰት ከባድ የሆነ መስዋዕትነት ከፍለዋል መስዋዕት ሲከፍል ግን አሁን ያለው አምባገነን ስርዓት መቆም ሳይሆን ዲሞክራሲ ሰላም እኩልነት ለሁሉ ኢትዮጵያዊ በሰላም ተከባብሮ መኖር ነው መስዋዕትነት የከፈለው ነገር ግን የአደግ መንግስት ስልጣን ከተቆጣጠረ በኋላ በኢትዮጵያ ህዝብ ያለው በጣም አስቸጋሪ የሆነ ዲሞክራሲ ሰላም የጠፋበት ሀገር ነው የሆነች ስለዚህ የተከፈለ መስዋዕትን በኮንት ነው የቀረ በጥቂት የሚቆጠሩ የኢህአዴግ አመራር እንጂ የኢትዮጵያ ህዝብ በቀደድማ የትግራይ ህዝብ ከባድ መስዋዕት ከፍለዋል። ነገር ግን በስርዓቱ ተጠቃሚ አይደለም። እርስ የተከፈለ መስዋዕትነት በተገቢ የሆነ ለመመለስ ነው የሚታገል ያለው ወያነ መንግስት ተቃውሞ ከተሰማ በማሰርና በመደገብ ነው የሚፈጸም በዚህ ምክንያት ስለሆነ ትሂድን ደግሞ በኢትዮጵያ እኩልነት፣ ሰላም ሰዎች በሰላም ተከባብሮ በአንድነት ዲሞክራሲያዊ ኢትዮጵያ ለግንባር ነው የሚታገል ድርጅት ነው። ስለዚህ አቋሙ ዕላሙ ፕሮግራም ደግሞ እንደዛ ነው። በዚህ ምክንያት ሂድን ከህወሀት ያለው ልዩነት የሚታገል መስዋዕት የሚከፍ ድርጅት ነው ማለት ነው። የእርሶ ድርጅት ግን የትግራይ ህዝብ ዲሞክራሲያዊ ንቅናቄ ይሄን አሁን ያነሱልኝን የዲሞክራሲ እጥረት ያሉትን ወይንም በየህወሀት መሪዎች ይፈጸማል ያሏቸውን በሰላም ለመሪዎቹ ለማንሳት ሞክረው ነበር? የሸማቂ ቡድን አደራጅቶ ጫካ ከመግባቶ በፊት አው ህወሀት ዲሞክራሲያዊ ድርጅት አይደለም። እንዲያም ህወሀት ቂመኛ ድርጅት ነው። ስለዚህ ከህወሀት ጎኑ ቁጭ ብለህ በሰላማዊ ትግል የሚመች አይደለም። ስለዚህ በብዙ ድርጅቶች በተለይ በትግራይ አካባቢ። በሰላማዊ ትግል አንዳንድ የነበሩ ድርጅቶች ብዙ ተገድለዋል። ብዙ በእስሩ ላይ የሚገኙ ብዙ ነው። ትግራይ ያለው በኢትዮጵያ ሙሉ ያለው በብዙ እስር ቤት በጣም ሰፋፊ የሆነ እስር ቤት ነው ያለው። ስለዚህ በዶሮ የነበሩ የህወሀት ራሱ ተቋዋሚ ራሱ ስንት ብዙ የታሰሩ የተደበድን ያሉ። ስለዚህ ቁጭ ለመወያየት የተመቻችበት አሁን የለም። ስለዚህ በትክክል ከሆነ በትግል ትግል ነው። ህወሀት መድረሰ ዜም ይችላል። እንግዲህ በቅርቡ የእርሶ ድርጅት መሪ የነበሩት አቶ ሞላ አስገዶም ከፊል ሰራዊቱን ይዘው ወደ ኢትዮጵያ ተመልሰዋል። ይዘው የሄዱት የሰራዊት ቁጥር አነጋጋሪ ነው። በኢትዮጵያ በኩል ከፍ ተደርጎ ሲነገር፣ በእናንተ በኩል ዝቅ ተደርጎ ነው የሚነገረው። ከዚያ ወዲያ ያለው የሰራዊት ሁኔታ እንዴት ነው? ምን ያህል ነው ሰራዊታችሁ? ጥንካሬያችሁስ ምን ያህል ነው? አዎ ልክ ነው። በዚህ ሁኔታው የአጋጣሚ ችግር የሚታወቅ ነው። ሰውየው የራሱ ችግር ስለነበረ የድርቻችን ደግሞ በመደብ ይዞ የአደረጃጀትና የትግል ስልቱ መቀየር ስለነበረ በዚህ አንድ አንድ ችግር ስለነበረው ራሱ ወደ ጠላት ነው እየገባ። ይሄ ደግሞ ለድርቻችን ምንም የሆነ ቅንጣት ሲያክል የሚያመጣ ችግር አይደለም። ነገር ግን የወያኔ ካድሬዎች በጣም ብዙ ጦር እንደገባ ቲሄድን የተቸገረ እንደሆነ እውነታ፣ ግን እንደዛ አይደለም። እኛ ነው እኛ ጥሩ አድርገን እናውቃለን። ስለዚህ ድርጅታችን ቲሄድን በጣም ትልቅ ድርጅት ነው። ለአስራ አመት አመታት የተታገለ የመጣ ነው። ተሞክሮ ያለው ድርጅት ነው። ከጊዜ ወደ ጊዜ ያደገ የሄደ ድርጅት ነው። ህዝቡ በጎን ተሰልፈ እየደገፈን ያለው ድርጅት ነው። ስለዚህ ጦሩ ደግሞ በጣም በሺዎች የሚቆጠር ጦር ያለው ድርጅት ነው። የራሱ አደረጃጀት፣ የራሱ ክፍል ያለው ድርጅት ነው። ስለዚህ ግለሰቦች ይሄዱ የሚመጣ ችግር የለም። ይሄ ድርጅት የግል ሰዎች አይደለም። የህዝብ ድርጅት ስለሆነ ምንም ችግር የለም። በሺዎች የሚቆጠሩ የራሱ በክፍለ ጦሮች የተደራጀ ድርጅት ስለሆነ በጣም ብዙ ነው። ህዝብ ደግሞ ያውቃል፣ ራሱ ጠላት ያውቃል፣ አንድ አንድ ወጋኝ ያውቃል። በቁጥር ስንት ስንት ይሆናል ባይባልም ነገር ግን ብዙ እንዳለ ማወቅ እንደሚቻል ነው ሁሉ ነገር እኛ በተጨባጭ በመሬት ላይ በጣም ትልቅ የሆነ ጦር እንዳለ ነው እኛ በዚህ ነው የሚገልጸው። እሺ የሆነ ሆኖ፣ አቶ መኮንን ተስፋዬ የትግራይ ህዝብ ዲሞክራሲያዊ ንቅናቄ መሪ የኤርትራ ሹማምንት እንደማያሰሯችሁ ነው የሚነገረው። እንደውም ኮሎኔል ፍጹም የሚባሉ የኢትዮጵያን ተቃዋሚ ድርጅቶች በተለያዩ ቦታዎች ከፋፍለው የሚቆጣጠሩና የሚያዙ ኮሎኔል ናቸው የሚል ተደጋጋሚ ተቃውሞ ይሰማል። ከኢትዮጵያውያን ወገን እና ኢትዮጵያውያን ተቃዋሚዎች ኤርትራ ውስጥ ብትሰበሰቡም ዋና መሳሪያ የሆናችሁት ለኤርትራ ነው እየተባለ ይነገራል። ለዚህ ያሎት መልስ ምንድን ነው? እዚህ ወሬዎች የወያኔ ካድሬዎች ወሬ ነው። የኤርትራ መንግስት ለኢትዮጵያውያን ተቋማች መደገፉ በጣም ተገቢ ነው። ጥሪ ነው። የኤርትራ ሕዝብ ደግሞ ወዳጅ ነው። በሁሉ መንገድ የሚታሳሰር ሕዝብ ነው። በኢትዮጵያ ሰላም መኖር ዲሞክራሲ መኖር የሚፈልግ ሕዝብ ነው። በውስጥ ደግሞ ሲታይ የኤርትራ መንግስት ለድርጅቱ ጣልቃ ገብቶ እንደዚያ አድርግ እንደዚያ ትድግ የሚባል ነገር የለም። እኔ ራሴ አውቃለሁ በትክክል ምስክርነት ነው የሚሰጥ ያለው ስለዚህ የሚደግፈው ነገር ካለ በተለይ በትጥቅ ስልክ፣ አንዳንድ ነገር ይደግፈኛል። ካልሆነ በስተቀር በውስጥ ገብቶ እንዲያድግ እንደዚህ ታድግ የሚባል ነገር ግን የለም። ውሸት ነው። ተጨባጭ ላርግሎት ኤርትራ ውስጥ የአፋር የኦሮሞ ህብረ ብሄር የሆኑ ደግሞ ሌሎች ኢትዮጵያውያን የተደራጁበት የተጠለሉበት እነ ግንቦት ሰባትን ጭምር እንዲሁም የእርሶ ደግሞ ትህድን እንዳለ ሁሉ የሚነገረው እያንዳንዳችሁ በተለያየ ኬላ ውስጥ ተወስናችሁ በአንድነት እንኳ መታገል የማትችሉበት ሁኔታ ነው ያለው። እዙና ዋናው ቁልፉ በኤርትራ መንግስት እጅ በተለይ ኮሎኔል ፍጹም የሚባሉት እጅ ነው ያለው ነው የሚባለውና እርግጥ ኮሎኔል ፍጹም ደግሞ ኤርትራ መንግስት ታዛዥ ናቸውና ይህን ተጨባጭ አድርገው እስኪ አብራችሁ ኢትዮጵያውያን ተቃዋሚዎች እርግጥ የእያንዳንዳችሁ ድርጅታችሁን ይዛችሁ ነው የገባችሁት፣ ግን በህብረት ስለ ሀገር መነጋገር ወይንም እናንተ እንደምትሉት መዋጋትም ሆነ ምንም ትችላላችሁ? አው ሰምተኛል። ቱስታ ምን መሰለ፣ እኛ ኢትዮጵያውያን ድርጅቶች በረሳችን ተቀራርበን ስለ ሀገራችን ስለ ያለው ተጨባጭ ሁኔታ መወያየት ከተቻለ ማንም ሰው መጥቶ እዚህ አትግባ፣ እነዚህ አታድርግ የሚባል ነገር የለም። ስለዚህ ዋና ነገሩ በኢትዮጵያ ውስጥ ያለው ስርዓት በተለይ ኢህአደግ ህዝቡ ከህዝቡ እንዳይቀራረብ በማድረግ ይሄ ድርጅቶች በውስጥ ገብቶ በመጠራጠር በረሳቸው በረሳቸው እንዳይቀራረቡ በማድረግ ካልሆነ በስተቀር የኤርትራ መንግስትና ሌላ የሆነ የተሻለ አመራር ይሄ ድርጅት ገብቶ አንድነት አታድርጉ አትቀራረሩ የሚባል ነገር የለም። በእናንተስ በኩል ስለ ኢትዮጵያ ዲሞክራሲ እስከሆነ የምትነጋገሩት እያንዳንዱ ድርጅት የራሱን አጀንዳ ይዞ ኤርትራ ውስጥ ተቀምጦ ካልሆነ በስተቀር ተቀራርባችሁ ለመነጋገር በጦርነት ለማበርም ብቻ ሳይሆን ለመነጋገር የምታደርጉት ጥረት አለ? አዎ እንነጋገራለን። ለምሳሌ በሁለት ሺ ዓመተ ምህረት ስለ ጥምረቱ ስለ ጥምረቱ በአንድነት ለመስራት ሁለት ድርጅቶች ተቀራርበው አጀንዳ ይዞ በፈለገ መንገድ መወያየት ይቻላል። ምንም ችግር የለም። ኢትዮጵያ ውስጥ ገብተ መስራት ምንም የሚቸግር ነገር የለም። ስለዚህ ያለው ችግር ከሆነ የራሳችን ችግር ነው። አለመቀራረብ፣ ችግራችን ለመፍታት ዝግጁነት አለመሆን እንጂ በኤርትራ መንግስት አይደለም። የኤርትራ መንግስት በኢትዮጵያ ያለው ሰላምና ዲሞክራሲ ለማምጣት አቅሙ በፈቀደ መንገድ ይደግፋል። ተቀራረቡ በአንድነት ስሩ። ስለ ኢትዮጵያ አንድነት ይፈልጋል። እኔ በተጨባጭ ነው የሚናገር ያለው። ስለዚህ አንዳንድ ችግር ካለ የራሳችን የተቃዋሚ ችግር ነው። ይሄ ደግሞ አንዳንድ ጊዜ ቁጭ ብለን ተቀራርበን እንወያያለን። ስለዚህ የእኛ የድርጃ ችግር የኤርትራ መንግስት አድርገን መውሰድ የለበትም። ስለዚህ በኢትዮጵያ ያለው ስርአት ራሱ እስካሁን መቆየቱ በህዝቡ ላይ ድጋፍ ላገኘ ወይ ጠንካራ ስርአት ስለሆነ ሳይሆን ጠንካራ ድርጅት አለማግኘት ነው። እስካሁን በስልጣኔ ያለው ማለት ነው። ይሄ ደግሞ ለቀጣይ ተቀራርበን ተወያይተን ያለ ችግር በማጥበብ በመፍታት በመወያየት ከሰራን በተግባር ከሰራ በእርግጠኝነት ውጤት ይመጣል ማለት ነው። አቶ መኮንን ተስፋዬ እንግዲህ በቅርቡ እንደሚታወቀው የእርስዎ ድርጅት ግንቦት ሰባትና አርበኞች የተወሰነ የውህደት አድርጓል እና እንቅስቃሴም እንደጀመራችሁ ነው። ስለዚያ እንቅስቃሴ ቢገልጹልኝ አ ጥሩ ነው። በቁር ጊዜ ሳይሆን በድሮነ ጥበት የተጀመረ በሁለት ሺህ አመተ ምህረት ነው እየተጀመረው። ይሄ ደግሞ ከጊዜ ወደ ጊዜ ጥሩ የተሰራ ነው የመጣው። ነገር ግን በቁር ጊዜ ደግሞ የበለጠ ለመስራት ከጉኖ ሰባት ና ከአፋር ድርጅት ከነደ ያለው የውይይት እየተደረገ ነው። ይሄ ደግሞ አጀማምሩ በጣም ጥሩ ነው። ጥሩ ስለሆነ በዚህ መንገድ ደግሞ ከጊዜ ወደ ጊዜ የተጠናከረ ይቀጥላል። አሁን ደግሞ እየተጀመረ ጥምረቱ ይቀጥላልና በዚህ ጥምረቱ የሚገቡ ድርጅቶች ካለ ደግሞ ክፍት ነው፣ ሁሉ ነገር በዚህ መዋቅ ነው። እኔ ሊገልጸው እስቲ ቢያብራሩልኝ፣ የተወሰኑ ሰራዊቶች አዋጥታችሁና አብሮ ለመንቀሳቀስ ወሰናችሁ፣ እዛ ደረጃ ላይ ነው ያላችሁ ወይስ ውጊያ ተጀምሯል? አሁን ያለው ሁኔታው በቃ ጥምረቱ ለመጠናከርና ለመቀጠል ነው፣ በመወያየት ነው ያለን። በቀጣይ ደግሞ በምን መንገድ መሆን ያለበት ነው አንድ አንድ የሚሰተኮልና የሚጠናከሩ ሁኔታዎች አሉ። በሂደት ላይ ደግሞ ጥሩ ተዋጥቶ በመውጣት ሌላ ሌላ የተለያየ ስራት ስራ ስራዎች ለመስራት በውይይትና በውይይት ነው ያለን። በዚህ ጥሩ ደግሞ በዝግጅት ነው ያለው። በዚህ መንገድ ደግሞ ጥምረቱ ተጠናክሮ ለመቀጠል በትሄድ ይሁን ጉለሰባት አርበኛ ሆን ሌላ አፋር ይሁን በጥሩ ሁኔታ ነው የተካሄደ ያለው። እሺ፣ ሰራዊቶቻችሁን ለመመገብ ለመሳሪያ፣ ለስንቅና ትጥቅ እንዲሁም ለሌሎች ለሚያስፈልጓችሁ ነገሮች እርዳታ ከየት ነው የምታገኙት? እኛ የሚያገኘው እርዳታ በበለጠ ከሕዝባችን ነው። እኛ የሚያገኘው የኤርትራ መንግስት ራሱ በጣም ጥሩ ነው ሆነ የሚያግዘኝ። ሌላውም በከባቢ ያለው ሁኔታው በሌላ ጎረቤት እንደዚህ። ስለዚህ ይሄ ድርጅታችን ደግሞ በራሱ በትግሉ ነው ሁሉ ነገር የስንቅና ትጥቅ የሚያገኘው። በተለይ ደግሞ የኤርትራ መንግስት በጣም የሚመ መመስገን የሚፈልገው ለእኛ የሚያስፈልግ ድጋፋት ያድርገናል እና በዚህ ሁኔታ ነው ችግር የሚባል ነገር ድማ የለን። ሁሉም ከትንሽ ከትልቅ፣ ስንቅ ይሆን ትጥቅ ይሆን ሁሉ ነገር ምንም የሚቸግር ነገር የለም። በሰራዊታችን ይሁን በሌላ አብላታችን፣ ስለ ኢኮኖሚ ስለሌላ ችግር የመጋጠሚ ነገር የለም። ጥሩ ነው። በዚህ ሁኔታ ነው ሁሉ ትግል ኢትዮጵያ ያለው። እሺ፣ አቶ መኮንን ተስፋይን አንድ የመጨረሻ ጥያቄ አለኝ። እንግዲህ ብዙ የሰብአዊ መብት ድርጅቶች የውጭ መንግስታት፣ እንዲሁም ኤርትራውያን የኤርትራ መንግስት ራሱ ኢ ዲሞክራሲያዊ እንደሆነ ወጣቶች አሁን በገፍ ያንን አገር ለቀው እየወጡ ለባህርና ለተለያዩ ቀውስ የሚዳረጉት ከዲሞክራሲ ማጣት እንደሆነ ይናገራሉ። የኤርትራ መንግስት ለራሱ ወገኖች ያልበጀው፣ የኤርትራ መንግስት ኢትዮጵያ ውስጥ ዲሞክራሲን ለማምጣት እናንተን ያታግላል የሚል እውነተኛ እምነት አላችሁ? የእኛ ዓላማ፣ የእኛ ጉዳይ የኢትዮጵያ ጉዳይ ነው፣ የኤርትራ ጉዳይ አይደለም። በሀገራችን ያለው ስርዓት ለእኛ ጨቋኝ ነው፣ ለእኛ ዲሞክራሲ አይደለም። ስለዚህ የእኛ ጉዳይ ነው። እኛ የሚሰራበት በኤርትራ ሁኔታ ያለው ሁኔታ ሲገመገም፣ እኔ በራሴ የምዕራብ አለም የሚናገረው ወይም ደግሞ የአንዳንድ የማራ ሰዎች አንዳንድ የሚናገረው ትክክል አይደለም። ስለዚህ ችግር ዩነራል ይሆናል። ነገር ግን በኢትዮጵያ ላይ ያለ ችግር በሌላ ያለ ችግር ስታይ፣ ግን በኤርትራ ሁኔታ ስታይ በጣም በኤርትራ የተኛለው ሁኔታው ያለው ያለው ህዝቡ በሰላም ወደ በረሃ ይሄዳል፣ በሰላም ደግሞ ይመለሳል። ወጣቱ እንደፈለገ ይሰራል ስራ ኤርትራ ውስጥ መልሰዋል። ስለዚህ እንኳን ኤርትራውያን ኢትዮጵያውያን እራሳችን በሰላም እንኖራለን። ከኢትዮጵያውያን ከወታደሮች፣ ከሲቪሎች ከሌሎች ተባብረን ነው የሚኖረው። ስለዚህ አንዳንድ ወገኖች በመጋነን ችግር እንዳለ ኤርትራ ውስጥ በጣም የተባሰ ሁኔታ እንዳለ ይናገራል። ነገር ግን እኛ ነው በምስክርነት ነው የሚችለው። ስለ ኢትዮጵያ ያለው ሁኔታ ግን የእኛ ጉዳይ ስለሆነ እኛ ኢትዮጵያውያን ነው። በኢትዮጵያ ሰላም ቢሆን ኖሮ፣ በኢትዮጵያ መልካም መስተዳደር ቢሆን ኖሮ በረሃ ወጥተን ለጦርነት ለሌላ ትግል የሚሆንልን ነገር የለም። ግን ተገድደን እኮ ነው። እኔ ራሴ ኢትዮጵያዊ ነኝ። በኢትዮጵያ ውስጥ ያለው ችግር ስለከፋን ወደ በረሃ ወጣሁት። ስለዚህ ዋና አላማችን ደግሞ በኢትዮጵያ ያለው ሁኔታ ችግር መፍታት ነው። ይሄ ደግሞ ለእኛ ጉዳይ ስለሆነ እኛ የወጣንበት የኤርትራ መንግስት ደግሞ እኛ ነው የጠየቅነው ድጋፍ ስጠኝ ብለን ነው የጠየቅነው። የኤርትራ መንግስት ደግሞ የእኛ ጥያቄ በተገቢ መንገድ ተቀበሏል። እየደገፈን ያለው በዚህ ሁኔታ ነው ማየት እንዳለበት። በኤርትራ ውስጥ ግን የተሻለ እንዲም በአፍሪካ የተሻለ ሁኔታ እንዳለ ነው እኔ በራሴ የሚያውቀው። የትግራይ ህዝብ ዴሞክራሲያዊ ንቅናቄ የትህዴን መሪ አቶ መኮንን ተስፋዬ ስለሰጡኝ ቃል አመሰግናለሁ። በአድማጮች ስም ከትህደን መሪ ጋራ የተደረገ ውይይት ነበረ ያደመጣችሁት። በድጋሜ መልካም ምሽት እየተመኘን ወደ ቅዳሜ የሙዚቃ ቃና ቅንብር እናልፋለን። በተለያየ ቦታ በተለያየ ሁኔታ ላይ ሆናችሁ ዘወትር ቅዳሜ ምሽት ወደ እናንተ የምናደርሰውን የሙዚቃ ቃና ፕሮግራም የምታደምጡ ክቡራትና ክቡራን አድማጮቻችን፣ እንደምናመሻችሁ፣ እንደምንሰነበታችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁን የዛሬ ቅዳሜ መስከረም 24 ቀን 2008 ዓ ም የሙዚቃ ቃና ፕሮግራም አዘጋጅተን የእንግሊዝኛ ሙዚቃዎችን መራርጠን ስቱዲዮ የምንገኘው እኔ መስታወት አራጋውና ጽዮን ግርማ ነን። ዳርክ ታይምስ የአቤል ተስፋዬ ወይም ደ ዊኬንድ የኛ ዜማው ነው። አድምጡት። Waking up half past five, blood on pillow, one bruised eye. Drunk too much, you know what I'm like. But you should've seen the other guy. This ain't the right time for you to fall in love with me. Oh baby, I'm just being honest. And I know my lies could not make you believe. Running in circles, that's why. I, in my dark Let me bum a smoke. So calming down, dripping through. I got another man's blood on my clothes, but it ain't his fault. It's a life I chose. This ain't the right time for you to fall in love with me, my baby. I'm just being honest. Can never make you believe. Running in circles, that's why. In my dark times, I'll be going back to these streets, I'm promising everything. Slow and I've got something I've been trying to let go of pulling me back every time in my dark. እንደተለመደ ሁሉ እንደ ሙዚቃ ቃና ፕሮግራም ይዘት ማለቴ ነው፣ ልታደምጧቸው ይገባሉ ያልናቸውን ምርጥ ምርጥ የእንግሊዝኛ ዜማዎች አዘጋጅተን ስንጋብዛችሁ እናመሻለን። ለዛሬም የፈረንጆቹ አዲስ ዓመት ከጀመረበት የጥር ወር መጀመሪያ ጀምሮ አሁን እስካለንበት መስከረም ወር በአሜሪካ የሙዚቃ የደረጃ ሰንጠረዥ ወይም ቢልቦርድ ላይ በየወሩ የአንደኝነት ደረጃን ተቆጣጥረው የነበሩ ዘፈኖችን መራርጠን አዘጋጅተናል። መቀመጫውን ኒውዮርክ ያደረገው ለሳምንቱ ነጠላ ዜማዎች፣ አልበሞች፣ ለአርቲስቶች ደረጃ የሚሰጠው ቢልቦርድ ከተቋቋመበት 1894 ዓ.ም ጀምሮ የሬዲዮ አድማጮችን የአልበም ሽያጮችን አሁን ደግሞ የድረገጽ መረጃዎችን መሰረት አድርጎ በየሳምንቱ መቶና ሁለት መቶ ምርጥ ነጠላ ዜማና የምርጥ አልበም ደረጃ ይሰጣል። የዚህም ደረጃ አሰጣጥ አሰራሩን በየጊዜው እያሻሻለ አሁን ቢልቦርድ በአሜሪካ የሙዚቃ ኢንዱስትሪ ከፍተኛ ተጽዕኖ መፍጠር የሚችል ትልቅ ተቋም ሆኗል። እኛም ዛሬ የቢልቦርድን የአስር ወር የመረጃ ቋት ፈትሸን በዚህ ጊዜ ውስጥ በእያንዳንድ ወር ከሁለት ሳምንት በላይ በአንደኛ ደረጃ ላይ የቆዩ ስምንት ዜማዎችን መርጠናል። ከሁለት ሺ አስራ አራት የመጨረሻ ወርና ቀን ታህሳስ ሰላሳ ስንጀምርም በዛ ኖር በአንደኛ ደረጃ ላይ የነበረውን የታይለር ስዊፍት ብላንክ ስፔስ የተሰኘውን ዜማ ነበር ያገኘ ነው። በ1989 ዓ.ም የተወለደችው አሜሪካዊቷ ድምፃዊ ጸሀፊና ተዋናይት ወጣቷ ታይለር በአሜሪካ የሙዚቃዊ ደረጃ ሰንጠረዥ በተለያየ ዘፈን ከፍተኛ ደረጃ ላይ ያለች ድምፃዊ ነች። ብላንክ ስፔስ የተሰኘውን ይህ ዜማዋም በ2014 በህዳር ወር ነበር የለቀቀችው። በታህሳስ ወርም የቢልቦርድ የአንደኛ ዜማ ነበር። እስቲ አድምጠነው እንመለስ። My next mistake loves a game, wanna play. New money, suit and tie. I can read you like a magazine. Ain't it funny rumors lie. And I know you heard about me, so hey, let's be friends. I'm dying to see how this one ends. Grab your passport and my hand. I can make the bad guys good for a weekend. So it's gonna be. ብላንክ ስፔስ የታይለር ስዊፍት ዜማ ነበር። እንደ አውሮፓውያን አቆጣጠር 2015 እንደገባ በመጀመሪያው ጥር ወር በአንደኛ ደረጃ ቀዳሚ የነበረው ዜማ አፕታውን ፋንክ ነበር። ይህን ዜማ ያቀናበረው እንግሊዛዊው ፕሮዲውሰር ማርክ ሮንሰን ሲሆን ብሩኖ ማርስ ተጫውቶታል። ይህ ዘፈን በአሜሪካ ብቻ ሳይሆን በመላው ዓለም ተወዳጅ ነበር። አቀንቃኙ ብሩኖ ማርስ የመድረክ ስሙ ሲሆን እውነተኛ ስሙ ፒተር ገን ሄርናንስ ነው። በ1985 የተወለደው ብሩኖ ድምፃዊ፣ የዘፈን ግጥም ጸሐፊ፣ አቀናባሪ፣ የውዝዋዜ ባለሙያ ነው። ብሩኖ የራሱን ብቻ ሳይሆን የሌሎች ድምጻዊያንም ስራ ያቀናብራል። አፕታም ፋንክ ተወዳጅ ስራው ነው። እንቃብዛችሁ። Shell fight for that white gold. This one for them hood girls, them good girls, straight masterpieces. Styling, wilding, living it up in the city. Got chucks on with St. Laurent. Gotta kiss myself, I'm so pretty. I'm too hot. Hallelujah. Girl said you, hallelujah. Girl said you, hallelujah. Cause Uptown Funk don't give it to you. Cause Nigga in it. Take a set, sign the check. Julio, get the stretch. Right to Harlem, Hollywood, Jackson, Mississippi. If we show up, we gonna show up. Smoother than a fresh drop skipping. Say, hallelujah. Girl, say hallelujah. Cuz I'm top funk, don't give it to you. Cuz I'm top funk, don't give it to you. Cuz I'm top funk, don't give it to you. Saturday night we in the spot. Don't believe me, just watch. Don't believe me, just watch. B it Tour 2015 ላይም ይኸው የብሩኖ ማርስ ስራ በአንደኝነት እየመራ ነበር። ነገር ግን አሁን ያስደመጥናችሁ እሱኑ ስለሆነ በዚህ ወር ሁለተኛ ደረጃ ላይ የነበረውን የኤድ ሼረንን ዜማ እንጋብዛችኋለን። ኤድ ሼረን በየካቲት 1991 ዓ.ም የተወለደ እንግሊዛዊ ድምፃዊ ነው፣ የዘፈን ግጥም ጸሐፊ፣ አንዳንድ ጊዜም በትወና ስራ ይሳተፋል። ከ2012 ጀምሮ ዝናው መግነን የጀመረው ኤድ ከታዋቂ የሙዚቃ ሰዎች ጋር አብሮ መስራት ጀመረ። የተለያዩ የሙዚቃ ባንዶች ጋርም በመሳተፍ ታዋቂነትን አተረፈ። ቲንኪንግ አውት ላውድ በ2014 ያወጣው ዜማ ሲሆን መጀመሪያ ላይ ከፍ ያለ ደረጃን ያገኘው በዩኬ ሲንግል ቻርት ላይ ነበር። ከዛም በጣም ተወዳጅ በመሆኑ የአሜሪካንን የደረጃ ሰንጠረዥ ከአንድ እስከ አስር ባለው ጊዜ ውስጥ የየካቲት ወር ተወዳጅ ዜማ ነበር። እስቲ እናስደምጣችሁ። And I can't sweep you off of your feet. Will your mouth still remember the taste of my love? Will your eyes still smile from your cheeks? Darling, I will be loving you. baby my heart could still fall Gone and my memory fades and the crowds don't remember my name when my hands don't play the strings the same way mm -hmm. i know you will still love me the same cuz honey you so who could never grow Baby ሽረርን ለስለስ ያለ ዜማ እንደወደዳችሁ ተስፋ እናደርጋለን። በመጋቢት ወር እንደ አውሮፓውያኑ አቆጣጠር ማለት ነው፣ በ2015 በአንደኛ ደረጃ ላይ የነበረው ዜማ ቅድም ያስደመጥናችሁ የብሩኖ ማርስ አፕታውን ፋንክ ነበር። እኛም እሱን መልሰን ከምናስደምጥ በዚህ ወር ሁለተኛ ላይ የነበረውን ዜማ ልናስደምጣችሁ ወደድን። ሹገር ይሰኛል። ማሩን የተሰኘው የሙዚቃ ባንድ አምስት አባላት በጋራ ያቀነቀኑት ዜማ ነው። ማሩን የተሰኘው ይህ ባንድ የሚሰሯቸው ዘፈኖች በተለያዩ ጊዜ በተደጋጋሚ ከመቶ ምርጥ ነጠላ ዜማዎች ውስጥ ሲካተት ቆይቷል። የመጋቢት ወር ምርጥ ዜማ የነበረውን ሹገር የተሰኘ የባንዱን ስራ አብረን እናድምጠው ch gotta be ማርኑን የተሰኙት ባንዶች በጋራ ያቀነቀኑትን ሹገር የተሰኘውን ዜማ ነበር የሰማ ነው። በሚያዚያ ወር አንደኛ ደረጃ ላይ የነበረው ሲዩ አጌን የተሰኘው ዜማ ነበር። ዊዝ ከሊፋ ና ቻርሊ ፑዝ በጋራ ያቀነቀኑት ዜማ ነበር። ይህንን ዜማ የተቀነቀነው በመኪና አደጋ ሕይወቱን ላጣው ለፖል ዋከር መታሰቢያ እንዲሆን ነበር። ሲዩ አጌን ያለፈውን አመት በቢልቦርድ የደረጃ ሰንጠረዥ ላይ የአንደኛ ደረጃን የሁለተኛ ደረጃን ከአንድ እስከ መቶ ባለው ደረጃ ላይ ቆይቶ የነበረ ዜማ ነው። በጣም ተወዳጅ ዜማ ነው። በመላው ዓለም ነው ሲዮዋጌን የተወደደው። የፖል ዋከር አድናቂዎች ሲዮዋጌንን በጣም በጣም ወደውን ያደመጡት። እስቲ እኛም ሲዮዋጌንን እንጋብዝና እንመለስ። And I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you again. Damn, who knew all the planes we flew? Good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days hard work forever pays. Now I see you in a better place. See you in a better place. Can we not talk about family when family's all that we got. Everything I would do, you were standing there by my side. And now you gon' be with me for the last ride. it been a long day without you, my friend. And I'll tell you all about it when I see you again. See you again. We've come a long, way yeah, we came a long way from where we began. You no, know, we started. I oh, will tell you all about it. See you again I tell you when i see you again. Both go out your way and the vibe is feeling strong and we're small Turn to a friendship, a friendship, turn to a bond And that bond will never be broken, the love will never get lost And when brotherhood come first, then the line will never be crossed Established it on our own when that line had to be drawn And that line is what we reach, so remember me when I'm gone when we not talk about family? When family's all that we got. Everything I went through, you were standing there by my side. And now you're gonna be with me for the last ride. So let the light guide your way. Yeah. Hold every memory as you go. And every road you take will always lead. without you my friend and i'll tell you all about it when i see you again we've come a long way from where we began oh i'll tell you all about it when i see you again when I see <laughs> መልሶ አንደኛ የሆነው ግን ሲዋጌንን ስላስደመጥን ሁለተኛውን ዜማ ስናይ፣ ሁለተኛ ዜማው ደግሞ ፊትዋፕ ትራኩን ብሎ የተጫወተው ዜማ ነው። የራፕ ስልት ነው ያለው። ለዛሬ ግን የመረጥናቸው ዜማዎች ትንሽ ለስለስ ያሉ ስለሆኑ በእነዚህ መካከል የራፕ ስልትን ከምንቀላቅል እስቲ ሶስተኛውን እንያል ና ሶስተኛውን ደግሞ ስናይ፣ ሶስተኛውም እንደዚሁ አብታውን የተሰኘው የፈንክ አፕታውን ፈንክ የተሰኘው የብሩኖ ማርስ ዜማ ነበር። እሱንም ሰምታችታል፣ አድማጮቻችን ይሄንን ተጫውተ ተጫውተነዋል። ቀጥሎ ደግሞ የሚመጣው እርንድ ኢት ነው። እርንድ ኢት ደግሞ የአቤል ተስፋዬ ዘ ዊኬንድ ነው። እሱን ደግሞ ወደ በኋላ አንድ ዜማ እናስደምጣለን። ስለዚህ አምስተኛው ላይ ሄድን። መቼም አቤል ተስፋዬ እንደጋግመን በየሳምንቱ ስናሰማችሁ እንዳይሰለቻችሁ በማለት ነው። እንግዲህ እኛ ምን እናርግ? ቢል ቦርድ መርጦ ከፍ ያለ ቦታ ላይ ያስቀመጠውን እኛ ምንም ማድረግ አንችልም። ስለዚህ ወደ አምስተኛው ላይ ሄድን። አምስተኛው ደግሞ መስቲ፣ እንደምታውቂው ሻታፔንዳንስ የኔ ምርጫ ነው። በጣም የወደድኩት ዜማ ነው። ስለዚህ ለአድማጮቻችን እንጋብዛቸው። አዳምጡት ሻታፔንዳንስ ወክ ዘሙን የተሰኘው የሙዚቃ ባንድ የተጫወተው ቆንጆ ስራ ነው። የሙዚቃ ቪዲዮውንም ቢያውት ለአድማጮቻችን ጋብዛለሁ። እኔ በጣም ነው ወደው፣ መስቲም ወደዋለሁ። እንደኔ አይሆንም። አዎ፣ እንደ ጽሆን ባይሆንም ወደዋለሁ። እስቲ የሚወደውን የሰው ብዛት እኔና ከዛው በኋላ እደረባለሁ ሰኔ ወር ደግሞ ቢልቦርድ ላይ አንደኛ የነበረው ቺር ቺርሊደር የተሰኘው ሙዚቃ ነበር። ሸታፕ ኤንዳንስን እንደ ለመውጫ እንኳን ሳታስተዋውቂው በቀጥታ ወደ ቺር ቺርሊደር ሄድሽ። አድማጮቻችን አድማጮቻችን ላይ ተጽዕኖ ላለማሳደር ነው ያደመጣችሁት፣ ሸታብ ኤንዳንስ የተሰኘው የወክ ዘሙን ዜማ ነበር። አሁን ቺር ሊደርን ማስታወቅ ትችያለሽ። እሺ፣ ልቀጥል። ሰኔ ወር ላይ የነበረው ዝነኛው ሙዚቃ ወይም ቢልቦርድ ላይ የወጣው ሙዚቃ ቺር ሊደር የተሰኘው ነበረ። የኦሚ ሙዚቃ ነው። የኦሚ ጃማይካዊ ነው። እኛ ደግሞ ከጃማይካ ጋር ብዙ የተለየ ግንኙነት አለን እና እስቲ አድምጡት። ተዝና ነው ነገራችን ላይ መስ በጣም በጣም የሚያስገርመኝ አሁን የቢልቦርድን የደረጃ ሰንጠረች መቶውንም ወደ ኋላም ወደፊት ወይም ሁለት መቶውንም ብታያቸው ወጣቶች ናቸው። እድሜያቸው አንዳንዶቹ ሀያ አመት ያልሞላቸው ናቸው። እና የኢትዮጵያም ወጣቶች እንደዚህ የሙዚቃውን ኢንዱስትሪ ቢቀላቀሉ በጣም ውጤታማ መሆን እንደሚችሉ የሚያሳይ ስራ ነው። ከአፍሪካ የመጡ ከሌላ ሀገር የመጡ ከአውሮፓ የመጡ ሰዎች የሙዚቃውን ኢንዱስትሪ ወጣቶቹ በጣም የተቆጣጠሩት ነው እና ለዚህ ደግሞ አቤል ተስፋዬ አንዱ ተጠቃሽ ነው ተጠቃሽ ነው። መቼም የኢትዮጵያ የኋላ ታሪክ አለው የእናቱ የአባቱ ዘር ግንድ አለው እና ስማችንን እንዲያስጠራ ሆኗል። አው እድሉን ካገኙ ኢትዮጵያውያኖች እንደዚህ መስራት እንደሚችሉ አንደኛው ማሳያ ነው እና ይሄ የሚያስገርመኝ ነው። ስለዚህ ቺር ሊደር የኦሚ በጣም ወጣት ነው። እሱን ጋብዘን ለማጠቃለያ እንመለሳለን። Division. My one solution is my queen Cause she's stay strong Yeah, yeah She is always in my corner Right there when I wanna All these other girls are tempting But I'm empty when you're gone And they say, do you need me? Do you think I'm pretty? Dead? Do I make you feel like cheating? I'm like, no, not really Cause oh, I think that I found myself a cheerleader She is always right there like a genie in a bottle yeah yeah cause i'm the wizard of love and i got the magic wand all these other girls are tempting but i'm empty when you're gone and they say do you need me do you think i'm pretty do i make you feel like cheating i'm like no አድማጮቻችን እኔና መስታወት እዚህ ስቱዲዮ ለመቆየት የተመደበልን ሰዓት መጠናቀቁን እንግዲህ ያው መሰነባበት አይቀርም። የሚቀጥለው ሳምንት ደግሞ የተሻሉ ሙዚቃዎች ይዘን ለመቅረብ እንሞክራለን። ነገር ግን የእናንተ የአድማጮቻችን አስተያየት ያስፈልገናልና ቪኦኤ የድረ ገጻችን ላይ ገብታችሁ ሙዚቃዎቹን ካደመጣችሁ በኋላ አስተያየቶቻችሁን ብትልኩልን ደስ ይለናል። የምትፈልጉት ሙዚቃም የምትመርጡት ሙዚቃ ካለ ብትልኩልን እዚህ ለእናንተ ለማጫወት ደስተኞች ነን። እንግዲህ ለመሰነባበቻ በሚቀጥለው ሳምንትም ሙሉ አድራሻችንን የሙዚቃ ቃናን በቪኦኤ ሆርን ኦፍ አፍሪካ ሰርቪስ ላይ የሙዚቃ ቃናን ለብቻ የሚያገኙበት አድራሻችንን እንገልጽላቸዋለን። ለዛሬ ለመሰነባበቻ አይ ካንት ፊል ማይ ፌስ የአቤል ተስፋዬ ዜማ በነሐሴ ወር በሐምሌ ወርና በነሐሴ ወር በአንደኛ ደረጃ ላይ የነበረ ነው። አሁንም የአቤል ተስፋዬ ዴማ ዘሂልስ የሚለው በቢልቦርድ ላይ አንደኛ ደረጃ ነው። ነገር ግን ሐምሌ ና ነሐሴን የቢልቦርድን የደረጃ ሰንጠረዥም በአንደኛነት ተቆጣጥሮ የነበረው አቤል ተስፋዬ እንግዲህ በመድረክ ስሙ ዘ ዊኬንድ እሱን ጋብዘን እነሰነባበት። ሳምንት ደግሞ በሌላ ሙዚቃ መራርጠን እንገናኛለን። የሳምንት ሰው ይበለን። ካንት ፊልማይ ፌስ ተጋበዙልን። መልካም ምሽት ደናደሩ She'll be the death of me. At least we'll both be numb. And she'll always get the best of me. The worst is yet to come. But at least we'll both be beautiful and stay forever young. This I know. This I know. She told me don't worry about it. She told me, don't worry. መስተዋትና ጽዮን በሚቀጥለው ሳምንት ይክሷችኋል። የተከበራቸው አድማጮች ማጠቃለያ ዜና ላሰማ። ሁለት መቶ ሀያ አራት ሰዎች አሳፍሮ ይጓዝ የነበረ የሩሲያ የመንገደኞች አውሮፕላን ዛሬ በግብጽ የሲናይ ባህረ ገብ ተራራማ አካባቢ ተከሰከሰ። አንድም ሰው የተረፈ የለም ነው የሚባለው። ሶማሊያ ውስጥ የወደቀውን አውሮፕላን አደጋና በነውጠኛው እስላማዊ ቡድን በአልሸባብ ስለታገቱት ከአደጋው የተረፉ ተሳፋሪዎች ባለስልጣናት ምርመራ መያዛቸውን የሀገሪቱ ፕሬዚደንት ሐሰን ሼክ ሞሐመድ አስታወቁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ቡሩንዲን ከአጎዋ ተጠቃሚነት ለማስወጣት እቅድ ያላቸው መሆኑ ተጠቆመ። የሚሉት ናቸው። የቅዳሜ ከዚህም ከዚያም ዝግጅታችን ተጠቃሏል በ19 በ22 እና በ25 ሜትር ባንድ ነበር የተከታተላችሁን ነገ እሁድ ከምሽቱ ሶስት ሰዓት እንገናኛለን አዲሱ አበበ ከአቀናባሪ ንጉሡ ታመሬ ጋር ደህና ደሩ እላለሁ